የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ሐሙስ የካቲት 28 2011 ዓ.ም ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። በኢትዮጵያ 8.3 ሚሊዮን ሰዎች አስቸኳይ የሰብአዊ እርዳታ እንደሚያስፈልጋቸው ተገለጸ። ዝርዝር ዘገባ አለን። በትግራይና በአማራ ክልል ህዝቦች መካከል ጦርነትና ግጭት እንዲኖር የጠብ አጫሪነትና ትንኮሳ የሚፈጽሙ የትግራይ ክልል አመራሮች ከድርጊታቸው እንዲቆጠቡ የአማራ ክልል ምክር ቤት አስጠነቀቀ። በሁለቱ ህዝቦች መካከል ግጭት ለመፍጠር አንዳንድ አካላት እያደረጉ ያሉት ድርጊት በአማራ ክልል ምክር ቤት ምንም አይነት ተቀባይነት እንደሌለው ገምግሟል። በሙሉ ዘገባ እንመለስበታለን። የትግራይ ክልል ምክትል ርዕሰ መስተዳድር ከዚህ ቀደም የሰጡትን አስተያየትም አካተን በሙሉ ዘገባ እንመለሳለን። ጋቢና ቪዮኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መተናል። በአዲስ አበባ ከተማ በስምንት ቡድኖች ተደራጅተው በጦር መሳሪያ የተደገፈ ከባድ የወንጀል ድርጊቶችን ሲፈጽሙ የነበሩ አርባ ስምንት ተጠርጣሪዎች በቁጥጥር ስር መዋላቸውን የፖሊስ ኮሚሽን አስታወቀ። ኮሚሽኑ በአዲስ አበባ ከጊዜ ወደ ጊዜ በተለይም በኮልፌ ቀራኒዮ፣ በንፋስ ስልክ ላፍቶ፣ የካ፣ ቦሌ እንዲሁም በአዲስ አበባ ዙሪያ የኦሮሚያ ልዩ ዞን ቡራዩ በሰበታና ሆለታ አካባቢ በሌሊት ዘረፋ እየተስፋፋ መምጣቱን በሰጠው ጋዜጣዊ መግለጫ ይፋ አድርጓል። በዋነኛነት በውጭ ሀገር ዜጎች በባለሀብቶችና በመንግስት መሰረተ ልማቶች ላይ ያነጣጠረ ዘረፋና የተደራጀ ከባድ ወንጀል ድርጊቶች እየተደጋገሙ እንደመጡ ኮሚሽኑ ገልጿል። ይህንንም ተከትሎ ለስምንት ሳምንታት በተደረገ ጥናትና ክትትል በስምንት የተለያዩ ቡድኖች የተደራጁ አርባ ስምንት ተጠርጣሪዎችና የወንጀል ፍሬ የሆኑ ኤግዚቢቶች በቁጥጥር ስር መዋላቸው ተጠቁሟል። ተጠርጣሪዎቹ በፈጸሙት ወንጀል ድርጊቶች የዘረፏቸው ሽጉጦች፣ ተሽከርካሪዎች፣ በርካታ የኢትዮጵያና የውጭ ሀገር ገንዘቦች በቁጥጥር ስር እንደዋሉ የኮሚሽኑ የወንጀልና ትራፊክ አደጋ ምርመራ ምክትል ኮሚሽነር ሀሰን ነጋሽ ተናግረዋል። በሌላ ዜና በህገ ወጥ መንገድ ሲዘዋወር የነበረ አንድ መቶ አምስት ክላሽንኮፍ የጦር መሳሪያ በቁጥጥር ስር መዋሉን የቡራዮ ከተማ ፖሊስ አስታውቋል። ከጋምቤላ ክልል ወደ አማራ ክልል በርካታ የጦር መሳሪያዎችን ጭኖ ሲጓዝ የነበረ ሌላ ተሽከርካሪም ትላንት ሌሊት በቁጥጥር ስር መዋሉ ተነግሯል። የዩናይትድ ስቴትስ ኮንግረስ በሳውዲው ጋዜጠኛ ጀማል ካሾጊ መገደል ክፉኛ በተቆጣበት በአሁኑ ወቅት ፕሬዚዳንት ዶናልድ ትራምፕ በሪያድ የአሜሪካ አምባሳደር እንዲሆኑ የታጩት ጄኔራል ጆን አቢዜድ የሁለቱን ሀገሮች ግንኙነት ተከላክለዋል። የኢራንን ጎጂ ተማጽኖ ለመቋቋም ከሳውዲ አረቢያ ጋር ጠንካራ ግንኙነት መፍጠር ለብሔራዊ ጥቅማችን እጅግ አስፈላጊ ይሆናል ብለዋል። በጡረታ የተገለሉት የጦር ሰራዊቱ ጄኔራል ጆን አቢዚድ ትላንት ሹመታቸውን በሚያጠድቀው የሕግ መወሰኛ ምክር ቤት ፊት ቀርበው በተናገሩበት ወቅት የፍሎሪዳው ሪፐብሊካን ሴናተር ማርኮ ሩቢዮ በዚህ ወቅት የሳውዲው ልዑል አልጋወራሽ መሐመድ ቢን ሳልማን የለየላቸው ወንበዴ ይሆነዋል ሲሉ ተችተዋል። ሳዑዲ አረቢያ በቅርቡ የወሰደቻቸው እርምጃዎችን ተከትሎ ዩናይትድ ስቴትስ በየመን የምትሰጠውን ወታደራዊ ድጋፍ እንድታቋርጥ የሁለቱም ፓርቲዎች ሴናተሮች ሀሳብ ማቅረባቸው ይታወሳል። ዩናይትድ ስቴትስ በዋሽንግተን ፖስት ጋዜጣ አምደኛው ጀማል ካሾጊ መገደል ምክንያት በ17 የሳውዲ ዜጎች ላይ ማዕቀብ ጥላለች። ሳውዲ አረቢያ በአንድ በኩል በሴቶች መኪና እንዲነዱ እየፈቀደች በሌላ በኩል አጥንት የሚሰነጥቅ መጋዝ የታጠቀ የወረበላ ቡድን ወደ ሌላ ሀገር በመላክ ተቃዋሚዎችን ታሳርዳለች። ስለዚህ ልንሞኛ አይገባም ብለዋል የኬንታኪው ሪፐብሊካን ሴናተር ራምፖል። አፍጋኒስታን ዋና ከተማ ካቡል ውስጥ ዛሬ ማንነታቸው ያልታወቀ ታጣቂዎች ለፕሬዝዳንትነት የሚወዳደሩ በርካታ እጩዎች የቀድሞ ፕሬዝዳንት ሐሚድ ካርዛይና የሀገሪቱ መሪ አብዱላ አብዱላሂ በተገኙበት ስብሰባ ላይ ከባድ መሳሪያዎች ና ጥይቶች ተኩሰዋል ታጣቂዎቹ ዛሬ ባደረሱት ወቅት አብዱላ ለተሰብሳቢው ህዝብ ንግግር በማድረግ ላይ ነበሩ ተብሏል ወንጀል ብለውታል ጥቃቱንም ጥቃቱ የተደረሰው በብዙ መቶዎች የተቆጠሩ የሂዝቢ ኢዋህዳት እና ኢኢስላም ፓርቲ አባላት መሪያቸው አብዱል አሊ ማዛሪያ የተገደሉበትን ሀያ አራተኛ ዓመት መታሰቢያ በማክበር ላይ ነበሩ በዛሬው ጥቃት ቢያንስ አንድ ሰው ተገድሎ ሌሎች አስራ ስድስት መቁሰላቸውን የጤና ጥበቃ ሚኒስትሩ አስታውቋል አድማጮች ለሰአቱ የያዝናቸው አጠር ያሉ ሚኒስቱ ዜናዎች እነዚህ ነበሩ ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ የጋቢና ጉዟችን ይቀጥላል ጽዮን ግርማ ነኝ አብረን ከአድማስ እንሻገር ጋቢና ቪኦኤ ሌስ ፕሮስ ቦንደሪስ የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። በኢትዮጵያ ስምንት ነጥብ ሶስት ሚሊዮን ሰዎች ያስቸኳይ የሰብአዊ እርዳታ እንደሚያስፈልጋቸው ተገለጸ። ይህንን አስመልክቶ የብሔራዊ አደጋ ስጋት ስራ አመራር ኮሚሽን በተባበሩት መንግስታት ድርጅት እና ከተለያዩ ሀገሮች አምባሳደር ተወካዮች ጋር ውይይት በማድረግ ላይ ይገኛሉ በኢትዮጵያ 8.3 ሚሊዮን ሰዎች የአስቸኳይ የምግብና ምግብ ነክ ያልሆነ እርዳታ እንደሚያስፈልጋቸውም ኮሚሽኑ አስታውቋል። ከእነዚህም ውስጥ 2.8 ሚሊዮኑ ሰዎች በግጭት ምክንያት ከአካባቢያቸው የተፈናቀሉ ናቸው ብሏል ኮሚሽኑ በሪፖርቱ። በውይይቱም ወቅት በአስቸኳይ የምግብና ምግብ ነክ ያልሆነ እርዳታ በአጠቃላይ 1.3 ቢሊዮን የአሜሪካ ዶላር እንደሚያስፈልግ ተገልጿል። ከሚያስፈልገው ገንዘብም የኢትዮጵያ መንግስት ስልሳ በመቶን የሚሸፍን ሲሆን ቀሪውን አርባ ከመቶ ከሀገር ውስጥና ከውጭ ለጋሽ ድርጅቶች ጋር ለመሰብሰብ ማቀዱም ታውቋል። መለስካቸው አማህ መግለጫውን ተከታትሎታል፣ ዝርዝሩን ይዞታል። ብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ዛሬ ረፋዱ ላይ ለአጋር መንግስታትና ድርጅት ተወካዮች ይፋ ባደረገው የሰብአዊ እርዳታ እቅድ ዘንድሮ በኢትዮጵያ 8.3 ሚሊዮን ሕዝብ የአስቸኳይ የምግብና ምግብ ነክ ያልሆነ እርዳታ እንደሚጠብቅ ገለጸ። የብሔራዊ አደጋ ስጋት ሥራ አመራር ኮሚሽን ከሚመለከታቸው አካላት ጋር በመሆን በመኸር ሰብል አብቃይና አርብቶ አደር አካባቢዎች የምግብ ዋስትና ጥናት በማድረግ ነው ይህን እቅድ ይፋ ያደረገው። በተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ወይም ኦቻ ያሰራጫቸው አንዳንድ የጽሑፍ መረጃዎች ስምንት ነጥብ ስምንት ስድስት ሚሊዮን የሚሆን ሕዝብ የምግብ ዋስትና ችግር ያለበት እንደሆነ ያመለክታሉ። አስቸኳይ እርዳታው እንዲደርሰው የተለየው ህዝብ ቁጥር ግን ከዚህ ዝቅ ብሎ 8.3 ሚሊዮን ሆኗል። ኮሚሽነር ምትኩ ካሳ እቅዱን ባቀረቡበት ወቅት ይህን ብለው ነበረ። ዘመህር አሴስመንት የመኸር ወቅቱን ቅኝት ከሰባዊ እርዳታ ፍላጎት አጠቃላይ ዳሰሳ ጋር አዋሃደን ስንመለከተው እንደ አውሮፓውያን ዘመን አቆጣጠር በ2019 ዓ ም 8.3 ሚሊዮን ህዝብ ምግብ ነክ የሆኑና ያልሆኑ እርዳታዎች እንደሚያስፈልገው ተለይቷል። ይህንን አጠቃላይ ፍላጎት ለማሟላት የሚያስፈልገው ሀብት ደግሞ 1.34 ቢሊዮን ዶላር ወይም ከ28 ቢሊዮን ብር በላይ ነው። ከዚህ ውስጥ 600 ሚሊዮን ዶላር ለአስቸኳይ የምግብ እርዳታ የሚውል ነው። የቀረው 714 ሚሊዮን የአሜሪካ ዶላር ምግብ ነክ ላልሆኑ የእርዳታ አቅርቦት የሚውል ነው። አቶ ምትኩ ካሳክለው የተረጂዎች ብዛት በተለያዩ አካባቢዎችና ምንስ አይነት እርዳታ ለምን ያህል ህዝብ እንደሚያስፈልግ ዘርዘር ያለ መረጃ አቅርበዋል። ኦፍ በዚህ ዓመት ሰብአዊ እርዳታ ከሚጠብቁ ወገኖች መካከል 46 በመቶ በኦሮሚያ፣ 20 በመቶ በሶማሌ፣ 12 በመቶ በአማራ፣ 10 በመቶ በደቡብ ብሔር ብሔረሰቦችና ሕዝቦች፣ አራት በመቶ በትግራይ፣ እንደገና አራት በመቶ በአፋር የሚኖሩ ናቸው። የቀሩት በጋምቤላ፣ በቤኔሻንጉል ጉሙዝ፣ በሐረሪና ድሬዳዋ ይገኛሉ። የእርዳታ ፈላጊው ሕዝብ ቁጥር አምና ከነበረው 7.9 ሚሊዮን ዘንድሮ ወደ 8.3 ሚሊዮን ከፍ ብሏል፣ ወይም በ5.04 በመቶ አድጓል ማለት ነው። ኮሚሽነር ምትኩ በገለጻቸው ማጠቃለያ ላይ ከእርዳታ ጋር ብዙ ጊዜ የሚወሳውን የጠባቂነት መንፈስና ራስን የመቻል የዕለት እርዳታና የዘላቂ ልማት ጥያቄን አንስተዋል። ጉዳዩ አዲስ እንዳልሆነ ያስታወሱት በብዙ ዓለም አቀፍ መድረኮችም ውሳኔ የተደረገበት እንደሆነ ያስገነዘቡት አቶ ምትኩ በዚህ ረገድ በኢትዮጵያ ውስጥ የወደፊቱ የትኩረት አቅጣጫ መሆን አለበት ያሉትንም ተናግረዋል። የአስቸኳይ ጊዜ ሁኔታ የምግብ እርዳታ የሰዎችን ሕይወት ያድናል የሚል ጠንካራ እምነት አለኝ። ይሁንና እንደ ኢትዮጵያ በተደጋጋሚ ድርቅ ለሚመታ አገር ይህ ዘላቂ መፍትሄ ሊሆን አይችልም። ስለሆነም መንግሥትም ሆነ ሰብዊ አጋሮቹ ሁሉ ሰብአዊ እርዳታን በመጠየቅ ከተመሠረተው አቅጣጫ ወጥተው የማኅበረሰቦችንና የሀገራትን አይበገሬነትና በቶሎ ከጉዳት የማንሰራራት ጉልበት በሚፈጥሩ ሰብአዊ የልማት ሥራዎች ለማተኮር ጊዜው አሁን። ይህን የሰብአዊ እርዳታ ዕቅድ ለማዘጋጀት በተካሄደው ጥናት በብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን አስተባባሪነት የፌዴራል ሚኒስቴር መስሪያ ቤቶች፣ የክልል ዘርፍ ቢሮዎች፣ የተባበሩት መንግስታት ድርጅት የተለያዩ አካሎች፣ እንዲሁም ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች መሳተፋቸው ታውቀዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በትግራይና በአማራ ክልል ህዝቦች መካከል ጦርነትና ግጭት እንዲኖር የጠባጫሪነትና ትንኮሳ የሚፈጽሙ የትግራይ ክልል አመራሮች ከድርጊታቸው እንዲቆጠቡ የአማራ ክልል ምክር ቤት አስጠነቀቀ። የአማራ ክልል ምክር ቤት አምስተኛ ዙር አራተኛ የስራ ዘመን አስራ ሁለተኛ መደበኛ ጉባኤውን ትላንትና ጀምሯል። ጉባኤው በዝግ ስብሰባ ሲካሄድ ውሏል። የክልሉን ሰላምና ፀጥታ ሁኔታም ዝርዝር ሪፖርት ገምግሞ ውሳኔ አሳልፏል። አስቴር ምስጋናው ተቀባላት የአማራ ክልል ምክር ቤት አምስተኛ ዙር አራተኛ ዓመት የስራ ዘመን አስራ ሁለተኛ መደበኛ ጉባኤውን ትላንት ጀምሯል። ጉባኤው የትናንትና ውሎውን በዝግ ሲመክር የዋለ ሲሆን አመሻሹን የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሀኛ ስረስ መግለጫ ሰጥተዋል። ጉባኤው በትናንትናው ለው የክልሉን የሰላምና የጸጥታ ሁኔታ የቀረበለትን ሪፖርት ካደመጠና ከገመገመ በኋላ ጠንካራ ውሳኔዎችን እንዳሳለፈ ነው ጽህፈት ቤት ኃላፊው የተናገሩት በተለይ በአሁኑ ሰዓት በአማራና በትግራይ ህዝቦች መካከል የነበረውን መልካም ግንኙነት በማሻከር ጦርነትና ትንኮሳ እየፈጸሙ ላሉ የትግራይ ክልል አመራሮች ከድርጊታቸው እንዲቆጠቡ ምክር ቤቱ አስጠንቅቋል ብለዋል በሁለቱ ህዝቦች መካከል ግጭት ለመፍጠር አንዳንድ አካላት እያደረጉ ያሉት ድርጊት በአማራ ክልል ምክር ቤት ምንም አይነት ተቀባይነት እንደሌለው ገምግሟል። በዚህ ረገድ ከትግራይ ክልል አመራሮች በኩል የጦርነት ቅስቀሳዎች፣ ሰፊ ወታደራዊ ዝግጅት፣ ወደ አማራ ክልል አዋሳኝ አካባቢዎች ሰራዊት የማቅረብ እና አንዳንድ ፀባጫሪ አካሄዶች በአስቸኳይ እንዲቆሙ ከዚህ ድርጊታቸውም እንዲቆጠቡ ምክር ቤቱ አጽኖ ሰጥቶ አሳስቧል። ከዚህ አልፎ በትግራይ ክልል እና በትግራይ ክልል መሽገው የመሸገው በተለይ በለውጡ የተገፋው ስልጣኑን ያጣው ዘራፊው ቡድን፣ የመቀሌው ቡድን ጦርነት ለመለኮስ ወይም ግጭት ለመፍጠር ቢፈልግ እንኳ ሰላም ወዳዱ የትግራይ ህዝብ ዝም ብሎ ይመለከተዋል ብለን አናምንም። ምክንያቱም ከጦርነት የሚገኝ ምንም ነገር ስለሌለ፣ የጦርነት ውጤቱ ጥፋት ነው። የጦርነት ውጤቱ ውድመት ነው። ከጦርነት የሚያተርፍ አካል የለም። በታሪክም በብዙ የጦርነት ታሪኮቻችን ያተረፍነው ነገር የለም። ምክር ቤቱ ትናንት ባወጣው መግለጫ ላይ በመነሳት በተለይ በትግራይና በአማራ ክልል አዋሳኝ ድንበሮች አካባቢ እየሰፈረ ስላለው ጦርና በትግራይ አመራሮች በኩል እየተሰነዘረ ያለውን የጠባጫሪነት ቅስቀሳ በተመለከተ የክልሉን መንግስት አቋም ለመጠየቅ ወደ ትግራይ ክልል ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ በተደጋጋሚ ስልክ ብደውልም መልስ ማግኘት አልቻልኩም። ነገር ግን ከወራት በፊት የትግራይና የአማራ ክልል ርዕሰ መስተዳደሮች በአዲስ አበባ ሄልተን ሆቴል በተደረገው የቃል የሰላም ስምምነት ላይ የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል የሚያስፈልገውን መስዋዕትነት ከፍለን ሰላማችንን እናስቀጥላለን ሰላም ከፖለቲካ ይበልጣል ማለታቸው ይታወሳል የፖለቲካ ብይነት አስቀድመን ሰላማችን ችግር የሚፈትበት ሁኔታ እንዲፈጥር እንፈልግ ይቆይ ሰላም ማነው ፖለቲካው ከሰላም ላይ ምንም ከዚህ ቶሎ መውጣት አለብን። ቶሎ በአማራ ላይ የምናነሳው ምንም የለም። በግልጽ ለመናገር በፖለቲካ ቢሆን በቀጥታ ምንም እናነሳው የለን። ጥቂት ሰዎች አሉ ፖለቲኮኒሽን የሚሉ ወይ ኃላፊነት ያላቸው የራሳቸው አጀንዳ እንዳላቸው ግን እናቃለን። ሊያበጣብጡ የሚፈልጋሉ። የወሰን ህልን የምናምን አይደለም። ስርዓት አለ ሁሉ

ተገቢ ጥረት እናደርጋለን ድርጅቱም መንግስትም ህዝብም እየተናገሩ ነው እየሰራ ያለው ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አስቴርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። የሐዋሳ ኢንዱስትሪ ፓርክ ሰራተኞች አድማ መጥተዋል። ሰራተኞቹ አድማ የመቱበት ምክንያት በተደጋጋሚ ጊዜ አቅርበናል ያሉት የደሞዝ ጥያቄ ምላሽ ባለማግኘቱ መሆኑንም ተናግረዋል። ሰራተኞቹ ደህንነታቸው እንደማይጠበቅና ለፆታዊ ጥቃትና ዝርፊያም እንደሚቃልጡ ገልጸዋል። በኢንቨስትመንት ኮሚሽን የሐዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ በላይ ኃይለ ሚካኤል ችግሩ የአንዳንድ አንዳንድ ኩባንያዎች አስተዳደር በደል ነው ብለዋል። ዮናታን ዘብዲዮስ ዝርዝር አለው። በሺዎች የሚቆጠሩ የአዋሳ ኢንዱስትሪ ፓርክ ሰራተኞች ዛሬ በተለይ ከሰዓት በፊት ደርሶብናል የሚሉትን በደል ምክንያት በማድረግ ስራ የማቆም አድማ መጥሰዋል። ሰራተኞቹ የምንሰራው ስራና የሚከፈልን ደሞዝ እጅግ የተራራቀ ነው በማለት ነው ስራ የማቆም አድማ የመጡት። ሰራተኞች እንዳሉት በተደጋጋሚ ጊዜ ለጠየቁት ለደሞዝ አንሶናል ጥያቄያቸው ምላሽ የሰጠ አካል የለም። ስሟ እንዲገለጽ አልፈለገችው የፓርኩ ሰራተኛ ለሁለት ዓመት ሙሉ በአዋሳ ኢንዱስትሪ ፓርክ እንደሰራች ተናግራ በወር የሚከፈላቸው ሰባት መቶ ሀምሳ ብር ኑሯቸውን መቀለስ ይቅርና የቤት ክራ ለመክፈል እንዳላስቻላቸው ገልጻለች። ሰራተኞች ደህንነታቸው ስለማይጠበቅ ለጾታዊ ጥቃትና ዝርፊያ እንደሚጋለጡም ገልጻ የስነ ልቦና ጫናም እንደሚደርስባቸው ተናግራለች። በሚከፈለው ደሞዛችንም አእምሮአችን እንዳጽናናለን አእምሮአችን እንዳጽናና የሚከፈለው ደሞዝ ይሄ ሰባት ሀምሳ ነው። በውጭ ወደ ውጭ ወጠን እንትን ስንባል ሲንባል የቻይና ሰራተኞች የቻይናዎች ናቸው የሚባለው እንደዚያ በማለት እኛ አእምሯችን እየተጎደነ ያለ ነው። በዛ መሀል ላይ እንደገና እነሱ ወደዚህ ሲመጣ ደሞዛቸው ሺህ አምስት መቶ ነው እስከ ሁለት ሺህ ነው የሚከፍላቸው ብለን ነው የመጣ ነው። ግን አሁን እዚህ እየተከፈለን ያለው ሰባት ሀምሳ ነው። አሁን እኔ እየሰራሁ አንድ እኔ ትርፋማ ካልሆነ ሌላ ተሌላ ይሄ የመጣ ትርፋማ ከሆነች ምን ያደርጋል? እኔ የመጣው ትርፋማ ቢሆን ነው። ትርፋማ ሆኛለሁ ብዬ እሰራለሁና አሰራለሁ። እና እንደዛ ስለሆነ አሁን የሚሆነው ነገር የሚስተካከልልን ፓርኩ ከተቋቋመበት ዓላማዎች ውስጥ አንዱ ለአካባቢ ወጣቶች የስራ እድል መፍጠር ሲሆን የውጭ ምንዛሪ ማስገኘትና የቴክኖሎጂ እውቀት ሽግግር ማድረግ የአጭርና የረጅም ጊዜ እቅዶቹ ናቸው። በአንጻሩ ግን የተቀጠሩ ሰራተኞች በአጭር ጊዜ ውስጥ ፓርኩን ጥለው ይፈልሳሉ የተባለ ይወቀሳል። ሰሞኑን በፓርኩ ውስጥ ተመሳሳይ ችግር ተፈጥሮ እንደነበረ ተናግረው የማታለልና የማባበሉ ስራዎች ካልተቀረፈ በስተቀር ችግሩን ሊባት እንደማያገኝም ቅሬታ ተናጋሪዎች ገልጸዋል። ዛሬ በኢንዱስትሪ ፓርክ ውስጥ የነበረው ውዝግብ አድማ የመጣበት ምክንያትና እና ሰራተኞች ድምፅ እንዳይሰማ የተደረገ ሲሆን ጋዜጠኞች ድምጽና ምስል እንዳይቀርጹ ክልከላ ተደርጎባቸዋል። በኢንቨስትመንት ኮሚሽን የሐዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ በላይ ኃይለ ሚካኤል በፓርኩ ውስጥ ከሀያ በላይ ኩባንያዎች መኖራቸውን ጠቅሰው ችግሩ የተለመደ ነው ብሏል። አልፎ አልፎ እንደዚያ ነገር ይከሰታል። ቅሬታ ያነሳል። እዛ በኋላ ስክል ይደረጋል። ችግራቸው ተነግሯቸው ማስተካከል ያልቻሉ የአንዳንድ ኩባንያዎችና የአስተዳደር በደል መሆኑን ገልጸዋል። የደሞዝ ጥያቄ ተገቢ ሆኖ ሳለ ስለምን ልባት አያገኝም ለሚለው ጥያቄ የኢንቨስትመንት ኮሚሽን የሰራተኞች ጥያቄ ዙሪያ ግብረ ኃይል ተቋቁሞ የ እንደሆነ ነው የሚናገሩት። እዚህ ሳምንቱ ጉዳይ እነዚህ አሁን ሶስት ካምፓኒዎች ማሻሻል ያልቻሉ ናቸው። ማስተካከል ያልቻለው ብዙ ነገር አለ። በዛ ምክንያት ነው በአንድ ላይ ሊመጡ የቻሉት፣ እና ይኖራል። መልካም ታዲያ፣ እንደዚህ ችግር መኖሩ ከታወቀ አቶ በላይ ለምን ማስተካከል አልተቻለም? እንግዲህ ረጅም ዓመት ነው ጥያቄ፣ ደሞዝ አንሶናል፣ ደህንነታችን አይጠበቅም የሚል ሀሳቡ ነው የሚያነሱት ሰራተኞቹ። አንድ ሪፖርት አይቼ ነበረ፣ ጥናት ተሰርቷል፣ እና መፍትሄ እንዴት አልተገኘም? እየተሰራበት ነው። የሌበር ዩኒት በኢትዮጵያ ኢንቨስትመንት ኮሚሽን ስር ሌበር ዩኒት ተቋቁሟል። ይህንን ጉዳይ ማኔጅ የሚያደርግ ያ ዩኒት ዲቪዥን አለ። የደሞዝ ጥያቄ ያው ሊጠየቅ ይችላል። አምና ይሄ ጥያቄ ተነስቶ ኢንሴንቲቭ እንትን እንዲጠቀሙ አበረታታናቸው። በዛ ምክንያት ኦልሞስት አሁን ሰማኒያ ዘጠና ፐርሰንቱ ካምፓኒዎች ሰራተኞች በቃ ሰላም ሰላም ናቸው። በአመረቱት መጠን ገቢ እንዲያገኙ እንዲሰጣቸው ከደሞዛቸው በተጨማሪ አሁን አንድ ሰራተኛ ከአምስት መቶ እስከ አንድ ሺ ብር ያገኛለው። ኦፕሬተሮች በየቀኑ አስር ብር አስራ አምስት ብር ሀያ ሰላሳ በደሞዛቸው ላይ ባመረቱት ጭጠን ያ ያ የሆነ ሲሄድ ነገሮች ሁሉ እየተስተካከሉ መጥቷል። ግን አሁን እነዚህ ጥቂት ካምፓኒዎች ኢንሴንቲቭ ሜቶዶን ኢንትሮዲውስ ያላደረጉ ፕሮዳክቲቪቲያቸው ኢንክሪዝ ያላደረገ የቻር ዩኒቱ በደንብ እየሰራ ያለ ኤክስፓርቶቹ እና ሰራተኞቹ መግባባት ያቃታቸው ካምፓኒዎች ናቸው። አሁን እንደዚህ እየተቸገር ነው ያለው። በፓርክ ውስጥ ችግር መኖሩ ስለታመነበትም ተጨማሪ ጥቅማ ጥቅሞች ለሰራ ስራ እንደሚሰጥ የተናገሩት ስራ አስኪያጁ፣ ችግሩ አሁን በተጨባጭ ያለው ይህንን ጥቅማ ጥቅምና ማበረታቻ አናደርግም በሚሉ ኩባንያዎች ውስጥ ነው ብለዋል። በኢንዱስትሪ ልማት ኮርፖሬሽን የአዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ፍጹም ከተማ በበኩላቸው የሰራተኞች ደህንነትን በተመለከተ የማይካድ ችግር መኖሩን ያምናሉ። ከሰራተኞች ደህንነት ጋር የተያያዘ ከሰኪሪቲ ጋር ተያይዘ ችግሮች አሉ ማንክደው። በተለይ ማታ ሽፍት ላይ በየሰፈራቸው ሲገቡ አንዳንዴ የሚነጠቁበት አጋጣሚዎች አሉና ብዙ ጊዜ ከኢንቨስተሮቹም ሪፖርት ይደረጋል። እሱን ለመፍታት ከክልሉ ፖሊስ ከአዋሳ ከተማ ፖሊስ ጋር በቅርበት እየሰራን ያለ ነው። እስካሁን እንግዲህ ከመሰረተ ልማት ችግሮች ጋር በተያያዘ አንዳንድ ቦታዎች መኪና የማያስገቡ ቦታዎች አሉ። ልጆቹ ወቅት ሲያደርጉ የሚደርስባቸው ነገር አለ። ስለዚህ እንደ ሌላ አማራጭ ከክልሉ ፖሊስ ከከተማ ፖሊስ ጋር የምንሰራው እንዳለ ሆኖ ህብረተሰቡን የማሳተፍ ስራ ደግሞ እንደዚሁ የሚያሰራ ስራ ቀርጸን አሁን እየተንቀሳቀሰ ነው። ከደሞዝ ማነስ ከስራ ጫናና ከተያያዥ ችግሮች ጋር በተያያዘ ከፍተኛ የሆነ የሰራተኞች ፍልሰት አለ የሚባለው አቶ ፍጹም ሰሞኑን ከቪኦኤ ጋር በነበረው ቆይታ ይህንን ብሏል። ሰራተኛ ፍልሰት ጋር እንግዲህ የመጀመሪያ አካባቢ ኦፕሬሽን ሲጀምር ፓርኩ ተርኖቨሩ ከፍተኛ ነበር። እንግዲህ ለኢንዱስትሪውም አዲስ ከመሆን አንጻር የስራ ባህላችንም ያን ያህል የሚያኮራራ ካለመሆኑ አንጻር ቻሌንጆችን ከመሸሽ ሰራተኞች ይወጣሉ። ሁለተኛ ከደሞዝ ጋም ተያይዞ የሚያነሱት ነገር አለ፣ በቂ አይደለም ብለው ይወጣሉ። ሶስተኛ ደግሞ ምናልባት የተለየ ደግሞ አማራጭ የተሻለ አማራጭ አግኝተው የሚወጡ ሰራተኞች አሉ። የሐዋሳ ከተማ ንግድና ማህበራት ዘርፍ ምክር ቤት አደረግኩ ያለው ጥናት በፓርክ ውስጥ የሰራተኞች ደኝነት እንደማይጠበቅ ሰራተኞች ለጥቃትና ጾታዊ ትንኮሳ እንዲሁም ለዝርፊያ እንደሚጋለጹ መግለጹ ይታወቃል። የሐዋሳ ኢንዱስትሪ ፓርክ እስካሁን 25 ሺህ ለሚሆኑ አካባቢ ወጣቶች የሥራ ዕድል ፈጥሯል ነው የተባለው። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም ዮናታንን ለዘገባው እናመሰግናለን። ዮናታን በዘገባው ላይ እንደጠቀሰው አድማው በትላንትናው እለት የተመታ የስራ ማቆም አድማው ማለት ነው። በትላንትናው እለት የተደረገ እንደነበረ ነው። በዛሬው እለት ባደረሰን ሌላ ዘገባ ደግሞ ትላንትና የስራ ማቆም አድማ መጥተው የነበሩ የአዋሳ ኢንዱስትሪ ፓርክ ሰራተኞች ከስምምነት ላይ በመደረሱ ወደ ስራቸው መመለሳቸውን ፓርኩ አስታውቋል ብሎናል። ስራ የማቆም አድማ መጥተው የነበሩት የአንድ ኩባንያ ሰራተኞች እንጂ እንደ አጠቃላይ የፓርክ ሰራተኞች መገለጽ የለበትም ብለዋል የፓርኩ ስራ አስኪያጅ። የደቡብ ክልል ሰራተኛና ማህበራዊ ጉዳይ ሰላማዊ የኢንዱስትሪ ግንኙነት ዳይሬክቶሬት ከሰራተኞቹና አሰሪዎቻቸው ጋር መወያየቱን ገልጾ ሰራተኞቹ ስራቸውን እየሰሩ መብታቸውን እንዲጠይቁና ባለሀብቶቹ ደግሞ አለ የተባለውን ችግር እንዲፈቱ መተማመናቸውም ተነግሯል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የደቡብ ክልል ቅርንጫፍ በበኩሉ የሐዋሳ ኢንዱስትሪ ፓርክ ሰራተኞች ችግር የሚፈታው መብታቸውም የሚከበረው በማህበር ሲደራጁ ነው ብሏል ሰራተኞቹ ከውይይቱ በኋላ ወደ ስራ የተመለሱ ቢሆንም የደሞዝ የሰራተኞች አያያዝና ደህንነታቸውን የተመለከቱ ጉዳዮች እልባት እንዲያገኙ እየጠየቁ ናቸው ወደ ተከታዩ ዘገባችን እናልፋለን። በሀረሪ ክልል ማንነታቸው ያልታወቁ የመሬት ይገባናል ጥያቄ ያነሱ ግለሰቦች በከተማዋ ነዋሪዎች ላይ ጥቃት ማድረሳቸውን እና በርካታ ቤቶችን ማፍረሳቸው ተገለጸ። በአሁኑ ሰዓት አካባቢው እየተረጋጋ መሆኑን የገለጹት ቅሬታ አቅራቢዎቹ ጥቃቱ ግን ብሔር ተኮር እንደሆነ ተደርጎ በማህበራዊ ሚዲያ የሚነገረው ስህተት ነው ብለዋል። ፖሊስ አካባቢውን አረጋግቻለሁ እርቅ ለመፍጠርም ጥረት እያደረግኩ ነው ብሏል። የዓይን እማኞች በአካባቢው የመከላከያ ሰራዊት ሰፍሮ ይገኛል ብሏል። አዲስ ቸኮል ዝርዝሩን አድርሶናል። የሀረር ቢራ ፋብሪካ በሚገኝበት አካባቢ መጥተው የሰፈሩ እና አካባቢው ለኛ ይገባናል ብለው የተነሱ ግለሰቦች በአካባቢው ነዋሪዎችና በቤቶች ላይ ጥቃት መፈጸማቸውን ስማቸው እንዲገለጽ ያልፈለጉ የአካባቢው ነዋሪዎች በተለይ ለቪኦኤ ተናግረዋል። በእርግጥ ማንም የትኛውን ብሔር ማያውቁ ሰዎች ናቸው። መሬት ይገባናል ከሌላ አካባቢ ላይ መጥተው ሰፍረው እዛ አካባቢ የሚኖሩት ሰዎች ላይ ቤት የማፍረስ እና ጉዳት የማድረስ ነገሮችን አድርገዋል። ምን አይነት ጉዳት አደረሱ? ውስጥ ያው ቤታቸውን በማፍረስ ማለት ነው። በወሰዱት እርምጃ እንደዚህ አይነቱ ድርጊት ሀረር ላይ ሊደረግ አይገባም። ዘንብል የአካባቢው ሰው ጋራ ግጭት ፈጥረዋል። ፌደራል ፖሊስ፣ የክልሉ ፖሊስ ጉዳዩን ለማብረድ ሞክረዋል። ግን ያው ነገሮች ሀረር ላይ የሚጠበቅ ነገሮች አሉ የተካሄዱ አካላዊ ጥቃትና የቤት ማፍረስ ችግር የደረሰባቸው በብሔር የተለዩ ግለሰቦች ሳይሆኑ ሁሉም የአካባቢው ነዋሪዎች ሰለባ ነበሩ ብለዋል አስተያየት ሰጫችን። እነኚህ የአካባቢው ነዋሪ አይደሉም የሚባሉት ጥቃት አድራሽ ግለሰቦች የሀረር ቢራ ፋብሪካን እና ሌሎች ግለሰቦች ያለሙትን ደን መመንጠራቸውንም ጠና መንግስቱ የተባሉ የአካባቢው ነዋሪ ለቪኦኤ ተናግረዋል። እርሻ አሁን የሰው እርሻ በሰው ይዞታ ስር ያለ እርሻ የራስ ነው በሚል ገብቶ ጫካ መንጠራ ያደረጉበት ጊዜ አለ። መቼ ማለት ነው? እሱ ከአንድ ከወር ከአስራ አምስት ቀን በፊት ነበረ። ትናንትና ወዲያ ግን አልታየም። የግለሰብም እርሻም አለ። ወደ እሱም ብዙ አልገቡም። ግን ትነግሮታል። ቢር ነው ያሳደገው ማለት ነው። እሱን ትንሽ ነግሮታል። የግለሰቦች ግን ብዙ ተነግቶ ነበር። የጓደኛም ስላለ እዛ እርሻውን ነግሮበት ምናምን በቃ ገረሻ መከላከያ መጥቶ ነው። እሱም የበከል ድርጊቱ ሲፈጸም የነዋሪዎች እንደነት በማስጠበቅ ረገድ ፖሊስ ተገቢውን ጥበቃ አላደረገም ይላሉ አቶ ጠና እና የሀረሪ ፖሊስ ዝም ብሎ እያያቸው ነበር ምንም አይነት የመከልከልም የምንም እንትን አላጋጠማቸውም። ችግሩ በግለሰቦች የተነሳ ግጭት ነው የሚሉት የክልሉ ፖሊስ ኮሚሽን ኮሚሽነር ረመዳን ኡመር ግን ለግል ጥቅማቸው የሚንቀሳቀሱ ግለሰቦች የፈጠሩት ችግር ነው ብሏል። ፖሊስን መፍትሄ ለማምጣት ጥረት እያደረገ ነው ይላሉ። ከሁለትና ሶስት ግለሰቦች ኢንተረስት የተነሳ እነሱ ወደ ሌላ አቅጣጫ ራሳቸው ፍላጎት እና ጥቅም ማለት ነው። ለህብረተሰቡ አገልግሎት ለመስጠት ለማንም ሃይማኖት፣ ብሔር፣ ወይ ደግሞ ለማንም ብለው ሳይሆን ለግልትግባቸው የሚንቀሳቀሱ ሰዎች ተነስተው በራሳቸው ፍላጎት ማለት ነው የጀመሩት ረጅም ጊዜ ሲንከባለል ሊመታ ነገር አለ በእነሱ አማካኝነት ማለት ነው እና አሁን በቁጥጥር ስር የሚለው ለህግ መቅረብ አለባቸው የሚለው ውሳኔ ላይ ተደርሶ በሌላ በኩል ይሄ ነገር ሙሉ ለሙሉ የመጨረሻ እልባት እንዲያገኝ ሁሉም የፀጥታ ኃይል እና የክልሉ ፍትህ ቢሮም ጨምሮ እየተሰራ ያለበት ሁኔታ ነው ያለው። በሰፋ መልኩ ለመናገር ያው ምርመራ እየተካሄደበት ያለ ነገር ነው እና ትንሽ አጭር ጊዜ ከዛ በኋላ የበለጠ እናብራረዋለን ብዬ ነው የማስበው። የመከላከያ ሰራዊትም የአካባቢውን ጸጥታ በማስከበር ረገድ የበኩሉን እየተወጣ እንደሚገኝ ነዋሪዎች አረጋግጠውልናል እና አሁን በመከላከያ ስር ነው ያለው። ግለሰቦች በቀበሌ 16 የሌሎችን መኖሪያ ቤቶች እያፈረሱ አካባቢውን ለማስለቀቅ ጥረት በሚያደርጉበት ወቅት መንግስትም ከዚያ ብዙም ባራቀ ስፍራ አዲስ እየተገነቡ ያሉ ህገወጥ መኖሪያ ቤቶችን ግንባታ ማስቆሙና ጅምሮችን ማፍረሱ በመጀመሪያ ላይ ከአጥፊዎቹ ግለሰቦች ጀርባ መንግስት ያለ እንዲመስል አድርጎ ነበር። ሆኖም ስማቸውን መግለጽ ያልፈለጉ አንድ አመራር መንግስት በቅርብ ጫካ መንጥሮ ቤት እየሰሩ ያሉትን አስቆም እንጂ ነባር ህገ ወጥ ቤቶች ወደ ማፍረስ አልገባም ይላሉ። ይህን ድርጊቱንም በአሁኑ ሰዓት ሙሉ በሙሉ ማቆምን ይናገራሉ። ለአሜሪካ ድምጽ ራድ ወደ ተጠናከረው ዘገባ አዲስ ቸኮል ና ድሬዳዋ። አዲስ ቸኮልን ለዘገባው እናመሰግናለን። እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናገዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። ዝግጅታችንን በቴክኒክ ያቀናበረልን ሞክቤል ያብሮኑ። ጉዟችሁ የሰመረ ይሁን እያለን እንሰላበታለን። በጂጂ ሙዚቃ አሞራ ወድጄ መልካም ምሽት። በነገው ጉዞ እንገናኝ። into a to RADIO सॻले अमेरिका थी